አንደኛ የእስራኤል ጠቅላይ ሚኒስትር ወደ ሶስት ሰዓት የፈጀ ምርመራ ነው። ወደ መኖሪያ ቤቱ እዚህ ጀሩሳሌም ነው መጥተው ፖሊሶቹ የመረመሩት። ሁለት መሰረታዊ ክሶች አሉት፤ እነዚህ ሲንከባለሉ የቆዩ ናቸው። አንደኛው ስጦታ ነው። እነዚህ ስጦታዎች ከሀብታም ከባለ ጸጋ፣ አንደኛው ከዚያው ከዩናይትድ ስቴትስ አካባቢ፣ አንደኛው ከፈረንሳይ ነው። አንዱ ክስ ደግሞ ከጀርመን ሁለት ሰርጓጅ መርከቦች የተገዙ አሉ። እነሱን በተመለከተ ነው። ሁለተኛው ክሱ ደግሞ ለረጅም ጊዜ ሲንከባለል የቆየበት ነገር ምንድን ነው? በተለይ ናትንያሁ ወደ ሌላ ሀገር በሚሄዱበት ጊዜ የሚጠቀሙበት አውሮፕላን ከሚገባው በላይ ነው፣ ሆቴሎች ክፍያ የሚል ነው። እና በእነዚህ በሁለት ነገሮች ላይ ነው። ፖሊስ አሁን ምንም ያለው ነገር የለም። ምክንያቱም ለረጅም ሊቆይ የሚችሉ ነገሮች አሉ። አሁን ምርመራው ነው የሚቀጥለው። ይሄ ክስ ግን በቀጥታ በጠቅላይ ሚኒስትሩ ስልጣን ላይ በፖለቲካ ተክለስብዕናቸው ላይ ተጽዕኖ ማሳደር ይችላል ወይ? ያ ይችላል። ምክንያቱም እስራኤል አዲስ አይደለም። ለምሳሌ ከዚህ በፊት ጠቅላይ ሚኒስትሯን ኢሁድ ኦልመርትን ከሳለች እና ከሳ ኢሚኒት ለማለት የዚህ ስልጣናቸውን ከገፈፈች በኋላ ወደ እስር ቤት ይወረወረችበት አለ። ፕሬዚደንቷን እንደዚያ አድርጋለች። እና ይህ ተጽዕኖ ሊያደርግ ይችላል። ቀላል ክስ አይደለም። እማኞች አሉ የሚባለው መረጃዎች በትክክል አሉ። ይሄ ደግሞ ለረጅም ጊዜ ነው። በእርግጥ ኔታንያሁ ሰለባ ናቸው። በግራ ክንፍ የፖለቲካ ፓርቲዎች ጋር ለረጅም ጊዜ ሲሟገቱበት የነበረ ነው። በተለይ ጋዜጠኞች ናቸው። የግራ ክንፍ ጋዜጠኞቹ በከፍተኛ ደረጃ ይህንን ሲያካሄዱት ቆይተዋል። አሁን መረጃዎች እየተገኙ ነው። ስለዚህ ስልጣናቸውን ሊለቁ ይችላሉ። የእስራኤል ፖለቲከኞች፣ እስራኤላውያን ዜጎች፣ የኔታንያሁ ተቺዎችና ደጋፊዎች በዚህ ጉዳይ ላይ ያላቸው አቋም ምንድን ነው ምን እየተባለ ነው አንዱ ምንድን ነው መሰለ እስራኤል አንድ ለየት የሚያደርጋት ከአለም ቅድሚያ የምትሰጠው ለህዝቧ ነው የራሱ የህዝቡ ነው አማካይ የሆነው የህዝቡና የሀገሪቱ ኢንትረስት ነው የግለሰቦች ጉዳይ አይደለም ምክንያቱም እያንዳንዱ ልጁን ለብሔራዊ ውትድርና መስዋዕትነት እንዲከፍል ይደረጋል ወላ የሀብታም ልጅ ወላ የጀነራል ልጅም ሆነ ምን ስለዚህ ምንድን ነው ዛሬ አሁን በሊኩድ እንኳን የምመለከታቸው ከሌላው አለም ለየት ያለው ናትንያው ከለቀቀ በኋላ እያንዳንዱ የራሱን ቦታ ሲሸነሽን ነው የምትመለከተው። የዚህ ምርመራ የመጨረሻ ውጤት በምን ያክል ጊዜ ውስጥ ሊታወቅ ይችላል? ጠቅላይ ሚኒስትሩን ከስልጣን የማስወረድ አቅም ካለው በምን ያክል ጊዜ ውስጥ ከስልጣን ሊወርዱ ይችላሉ? አሁን የጊዜው ነገር ምል በግልጽ ፖሊሶቹም አይነግሩም። አሁን የመረጃ የማሰባሰብ ሁኔታ ነው። አሁን ሊሆን የሚችለው ምንድን ነው? ሰውየው በእርግጥ ከዚህ ህግ ሊያመልጡ ይችላሉ ወይስ አይችሉም የሚለው ነገር ነው። ሁለት የክርክር ሀሳቦች ሊኖሩ ይችላሉ ብዬ ገምታለሁ። አንደኛው የፍረንሳዩን ስታይል እንጠቀም የሚልና የለም ይህንን የፍረንሳይ ስታይል ሳይሆን እኛ መጠቀም ያለብን በራሳችን ኤክስፒሪየንስ ነው የሚል ነው። ምክንያቱም ኢሁድ ኦልመርትም በእንደዚህ አይነት ክስ ነው። ፈረንሳይ አልተጠቀሰችም ነበር ስለዚህ የሚሆነው ምንድን ነው? አሁን የናትንያሁ ጉዳይ ሳይሆን እሳቸው ከተከሰሰው የሚቀጥለው የፖለቲካል ፓርቲ ማን ነው ሊመጣ የሚችለው የሚለው ነገር ነው። በግራውንድና በቀኙ አካባቢ ላይ ነው። እና ሊኩድ ዝም ብለህ ሉዘር ነው የሚሆነው። ማለት ከሰላሳ መቀመጫዎች ወደ ሀያ መቀመጫ ይመጣል ማለት ቀላል ጉዳት አይደለም የሚደርስ የሚችለው። ስለዚህ ናትንያሁ ያስቡት የነበሩት ምንድን ነው፣ የዩናይትድ ስቴትስ አሁን ለምሳሌ ፕሬዝደንት ምርጫ ትራምፕ የመመረጥ ሁኔታ እና ከሳቸው ጋር ስለሚመሳሰል በአይዲዮሎጂ አንድ ነገር አድርጋሉ የሚል ነገር ነበር። ይሄ ግን ላይሆን ይችላል ማለት ነው። ዜና ነህ፣ ለሰጠኸኝ ማብራሪያ በጣም አመሰግናለሁኝ።